የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። ሁሉ ደስ የሚለኝ ነገር ምንድን ነው፣ መንግስታችን ስህተት የለብኝም ዲሞክራሲ እድገት ላይ ችግር አልፈጠርኩም መልካም አስተዳደር ላይ ችግር አልፈጠርኩም ብሎ ተናግሮ አያውቅም። የምንወደው መለስም እያለ ያው ነው አሁንም ጠቅላይ ሚኒስትር ኃይለ ማርያም እያሉ ያለ ችግር አለ። ዲሞክራሲ ግን ሂደት ስለሆነ ተቋሞች ሊገነቡ ይገባል። የህዝቡ የሊትራሲ ወይም ደግሞ የትምህርት መጠን መሻሻል አለበት። ባህላችንም መሻሻል አለበት። እነዚህ ሁሉ ሲሻሻሉ ዴሞክራሲን እየጎለበተ ይመጣል። የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ናቸው። ባለፈው ቅዳሜ ለአድማጮች ጥያቄ መስጠት የጀመሩትን መልስ ዛሬም በመቀጠል በፕሮግራማችን ሁለተኛ አጋማሽ ላይ ከተስታ በላቸው ጋር ሰፋ ያለውን ጊዜ ይወስዳሉ። በመሆኑም ዛሬ የሰኞ ስፖርት፣ ጤና፣ እንዲሁም የአፍሪቃ ነክ ርዕሶች ዝግጅቶቻችን አይቀርቡም። ይቅርታ። ከምሽቱ ዜናዎቻችን መካከል ደግሞ የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በነ ሀብታሙ አያሌው ጉዳይ ለአራተኛ ጊዜ ተለዋጭ ቀጠሮ ሰጠ። ከአዲስ አበባ ዘገባ ይኖረናል። የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማና የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔተንያሁ ዛሬ ዋሽንግተን ላይ ውይይት አድርገዋል። የሚሉትን ይዘናል። ጤና ይስጥልን እንደምን አመሻቸው አድማጮቻችን የዛሬ ሰኞ ጥቅምት 29 ቀን 2008 ዓ ም አስተናጋጆቻችሁ ነ አዲሱ አበበና ቆንጅት ታየነን። አሁን ወደ ዓለም ዜና እናልፋለን። ቅድም ሲል እንደተገለጠው የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በእነ በነ ሀብታሙ አያሌው ጉዳይ ለአራተኛ ጊዜ ተለዋጭ ቀጠሮ ሰጥቷል። ፍርድ ቤቱ ዛሬ ውሳኔ ያልሰጠበትን ምክንያት አላብራራም። የበታች ፍርድ ቤቱ ውሳኔ የተሰጠበት መዝገብ መድረሱን ግን ጠቅላይ ፍርድ ቤቱ አረጋግጧል። መለስካቸው አማረ ዘገባ አለው። የቀድሞውን የአንድነት ለዲሞክራሲና ለፍትህ ፓርቲ የህዝብ ግንኙነት ኃላፊ አቶ ሀብታሙ አያሌውን ጨምሮ ለሌሎች አራት ከሳሾች የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛው ወንጀል ችሎት ከጥቂት ወራት በፊት የሰጠውን ብይን በመቃወም አቃቢ ህግ ባቀረበው የይግባኝ አቤቱታ ላይ ዛሬም የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ውሳኔ አልሰጠም። አቤት ባይ አቃቢ ህግ ከረፋዱ አምስት ሰዓት ሊል አስር ደቂቃ ሲቀር ወደ ችሎቱ እንደገቡ ፍርድ ቤቱ የበታች ፍርድ ቤት ብይን የሰጠበት መዝገብ ስለ መምጣቱ ጥያቄ አቅርቦላቸዋል። አቃቢ ህግም መዝገቡ ጠቅላይ ፍርድ ቤት ዘንድ እንደደረሰ አረጋግጠዋል። ጠቅላይ ፍርድ ቤቱ ባለፈው ሳምንት ቀጠሮ ውሳኔ ሊሰጥ ያልቻለው የበታች ፍርድ ቤትን ብይን የያዘው መዝገብ ስላልደረሰው እንደነበረ ገልጾ መዝገቡ ከሌሎች ተያዥ ሰነዶች ጋር እንዲመጣ ትዕዛዝ ሰጥቶ ነበረ። በመሆኑም በዛሬው ዕለት መዝገቡ ተመርምሮ ብይን እንደሚሰጥ ይጠበቅ የነበረ ቢሆንም ፍርድ ቤቱ በመጪው ሳምንት ህዳር ስድስት ቀን 2008 ዓ ም ውሳኔ ለመስጠት ለአራተኛ ጊዜ ተለዋጭ ቀጠሮ ቆርጧል። የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት የቀድሞው አንድነት ፓርቲ የአመራር አባላት የነበሩትን አቶ ሀብታሙ አያሌውንና አቶ ዳንኤል ሽበሽን፣ የአረናውን አቶ አብርሃ ደስታን፣ የሰማያዊውን አቶ የሸዋስ አሰፋንና እንዲሁም አቶ አብርሃም ሰለሞንን አቃቢ ሕግ ያቀረበባቸውን የሽብር ወንጀል ክስ መከላከል ሳያስፈልጋቸው በነጻ እንዳሰናበታቸው ይታወሳል። በተለይ አቶ ሀብታሙ አያሌውና አቶ አብርሃም ሰለሞን በዕለቱ ከእስር እንዲፈቱም ትእዛዝ ሰጥቶ ነበረ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በዩጋንዳ በመጪው የካቲት በሚካሄደው ፕሬዝደንታዊ ምርጫ የሚወዳደሩ እጩዎች ዛሬ ሰኞ በይፋ የምረጡን ዘመቻቸውን ጀምረዋል። ሂዩማን ራይትስ ዋች በበኩሉ የሀገሪቱ መንግስት የውድድሩን ሜዳ ለሁሉም እኩል ያስተካክል በማለት ተማጽኖ አሰምቷል። የዩጋንዳ የምርጫ ኮሚሽን በዚህ ምርጫ እንዲወዳደሩ ፈቃድ ከሰጣቸው ስምንት እጩዎች መካከል አንዱ ፕሬዚደንቱ ዮዌሪ ሙሴቪኒ ሲሆኑ ለአምስተኛ የስልጣን ዘመን ነው የሚወዳደሩት። ተቃዋሚ መሪው ኪዛ ቢሲጂ በበኩላቸው ከሙሴቪኒ ስልጣን ሊረከቡ የሚያደርጉት አራተኛ ሙከራ ነው የሚሆነው። ሂዩማን ራይትስ ዋች ትናንት እሁድ ማታ ባወጣው መግለጫ የፖሊሶች ጭካኔ የተሞላበት አድራጎት፣ በሚዲያው ላይ የሚፈጸመው አፈናና እንቅፋት እንዲሁም ባለፉ ምርጫዎች በደረሱ በደሎች በተጠያቂነት የተያዘ አለመኖሩ በሀገሪቱ ነጻና ፍትሐዊ ምርጫ የሚካሄድበት ሂደት ላይ ጉዳት አስከትሏል ሲል አስታውቋል። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማና የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነተንያሁ በዛሬው ዕለት ዋሽንግተን ላይ ኦባማ በእጅጉ አሳሳቢ እየሆነ የመጣ ሲሉ በገለጡት የመካከለኛው ምስራቅ የጸጥታ ሁኔታ ዙሪያ እየተነጋገሩ ነው። ወጣ ገባው የታየበት ግንኙነት ያላቸው ሁለቱ መሪዎች ለመጨረሻ ጊዜ ተገናኝተው ከተወያዩ ከአንድ ዓመት በላይ ሆኗቸዋል። በሌላ በኩል የአሁኑ የኔታንያሁ የዋይት ሀውስ ጉብኝት ዩናይትድ ስቴትስ እና ሌሎች አምስት የዓለም መንግስታት በቴህራን የኒውክሌር ቅመም ፕሮግራም ዙሪያ በኢራን ወይም ከኢራን ጋር ስምምነት ካደረጉ ወዲህ የመጀመሪያ ነው። ኬን ብረድማየር ያጠናቀረውን የዚህን አጭር ዘገባ ዝርዝር አሉላ ከበደ ያቀርባል። ባለፈው የሐምሌ ወር ከቴሄራን ጋር የተደረሰውን የኒውክሌር ስምምነት ሀያላኑ እንደሚሉት የኢራንን የኒውክለር ቅመማ ፕሮግራም ፍጥነት ዝጋ ያደርገውም እናም እስራኤልን ላደጋ ያጋልጣታል በሚል ጠንካራ ትችት ከሚያቀርቡ ወገኖች ዋነኛው ናቸው። ኔታንያሁ ዋይት ሀውስን ባልጨምረው ያለፈው መጋቢት ወር የዋሽንግተን ዲሲ ጉብኝታቸው አብላጫ መቀመጫ ባላቸው የሪፐብሊካን ፓርቲ አባላት በሚመራው የዩናይትድ ስቴትስ ምክር ቤት ተገኝተው የድርድር ሂደቱ ገና በመካሄድ ላይ ሳለ ባሰሙት ንግግራቸው ይህንኑ ስጋታቸውን አጉልተው ለማሳየት መሞከራቸው ይታወሳል። በዛሬው ንግግራቸው ኦባማና ኔታንያሁ ምክትል ፕሬዚዳንት ጆ ባይደን በተገኙበት የኢራኑን የኒውክለር ስምምነት ጨምሮ በአካባቢው የጸጥታ ጉዳዮች ዙሪያ ይወያያሉ። ሚስተር ኔታንያሁ እስራኤልን ለቀው ወዲህ ወደ ዋሽንግተን ከማቅናታቸው ሰዓታት አስቀድሞ በሰጡትም ማስተያየት የሁለቱ መሪዎች ውይይት የእስራኤልን ደህንነት በማጠናከር ላይ እንደሚያተኩር ተናግረው ነበር። የእስራኤል ደህንነት መረጋገጥ እየተለዋወጠ በመጣው መካከለኛው ምስራቅ እስራኤል ያላትን የወታደራዊ አቅም አንጻራዊ የበላይነት ተጠብቆ እንዲዘልቅ በታለመ ዓላማ ጭምር ዩናይትድ ስቴትስ በጸና አቋም የምታራምደው የድጋፍ ፖሊሲ ነው ሲሉ ኔታንያሁ አስረግጠው ተናግረዋል። እንደ አውሮፓውያን የዘመን አቆጣጠር በ 2017 ዓ ም የሚያበቃው የ10 ዓመቱ የእርዳታ ምደባ በአመት ከሶስት ቢሊዮን ዶላር በላይ ወታደራዊ እርዳታ ከዩናይት ስቴትስ የምትቀበለው አገራቸው በአመት ወደ አራትና አምስት ቢሊዮን ዶላር ከፍ እንዲልም ኔታንያሁ ተስፋ ማሳድራቸውን ነው ባለሥልጣናቱ ያመለከቱት። ኔታንያሁ አክለ ቢሆንም ዩናይትድ ስቴትስ በመጫዋ አስርታት ለእስራኤል የምትሰጠው እርዳታ ቀጣይነት ግልጽ በሚሆንበት ሁኔታ የሁለቱ መሪዎች ንግግር አስፈላጊ ነው ብዬ አምናለሁ ብለዋል። እንደ አውሮፓውያን የዘመን አቆጣጠር ከጥቅምት 2014 ዓ ም ወዲህ የመጀመሪያቸው በሆነው የኦባማና ኔታንያሁ ውይይት ወቅት አዲስ የመከላከያ ስምምነት ፍጻሜ የሚያገኝበት ሁኔታ የሚፈጠር ያለመሆኑን ወይም የሚያገኝበት ያለመሆኑን የተናገሩት የዩናይትድ ስቴትስ ባለሥልጣናት ረቂቁ እየተሰናዳ መሆኑን ግን አረጋግጠዋል። በያንማሩ ምርጫ የኖቤል ሎሬቷ የኦን ሳንሱቺ ተቃዋሚ ፓርቲ ወደ ድል እያመራ መሆኑን ከወዲሁ የተገኙ ይፋ ያልሆኑ ውጤቶች ይጠቁማሉ። ይህም ሆኖ ግን ጠቅላላው ውጤት በይፋ ከመገለጡ በፊት ቀናቱ ሊቆጠሩ እንደሚችሉ የምርጫ ባለሥልጣናት ያስረዳሉ። የቪኦኤው ስቲቭ ሄርማን ትናንት በያንጎን የተካሄደው ምርጫ ምን እንደሚመስል ተከታትሏል። ሶሎሞን ክፍሌ ያቀርበዋል። በዚህ ምርጫ 32 ሚሊዮን የሚገመቱ ብቁ መራጮች የተሳተፉ ሲሆን አብዛኞቹ ድምፅ ለመስጠት ለበርካታ ሰዓታት ተሰልፈው ታይተዋል። በበርማ አብዛኞቹ ድምፅ ሰጪዎች ሲሳተፉ በሕይወታቸው ለመጀመሪያ ጊዜ ወይም ከበርካታ አስርተ ዓመታት በኋላ መሆኑ ነው። ከ50 ዓመታት በኋላ በሀገራቸው የተካሄደ ከፍተኛ ለውጥ መሆኑን ይናገራሉ። የ71 ዓመት ዕድሜ ያላቸው የመርከብ መሐንዲሱ ኪንቲን አንዱ ናቸው። ፖሊሲዎቻችንን መቀየር አለብን። የፖለቲካ አሰራራችንን መቀየር አለብን። ሁሉም ነገር መቀየር አለበት። አንዱ ከቀድሞው የተለወጠ ነገር ቢኖር በመላ ማንማር የሀገር ውስጥና ዓለም አቀፍ የምርጫ ታዛቢዎች በብዛት ፈሰው መታየታቸው ነው። መራጮችን በዋናነት ያሳሰበው ደግሞ አንዳንድ መራጮች ድምፅ መስጫ ጣቢያው ሲደርሱ ስማቸው ተመዝግቦ አለማግኘታቸው መሆኑን ያስረዳሉ። ሂደቱ ሁሉን አሳታፊ ነው ከተባለ ከዚህ የበለጠ ቁጥር ያላቸው መራጮች መገኘት እንደነበረባቸው ይሰማኛል። ሌላዋ ድምፅ ሰጪ ሜሪ ሮቢንሰን በበኩላቸው ይህን ምርጫ ማየት ያለብን ሙሉ በሙሉ በግልጽ እንደተካሄደ ዲሞክራሲያዊ ምርጫ አድርገን መሆን የለበትም። በበርማው ምርጫ የተቃዋሚዎቹ ደጋፊዎች በጣም ተደስተዋል። ቀደም ብለው የወጡ ውጤቶችም ብሔራዊ የዲሞክራሲ ሊጉ ተቃዋሚ ፓርቲ እየመራ መሆኑን ያሳያሉ። የጠቅላላው ምርጫ በይፋ የሚገለጸው ግን ከአንድ ሳምንት በኋላ ሊሆን ይችላል ተብሏል። ሌላው ነገር ደግሞ የኦንግ ሳን ሱቺ ፓርቲ ቢያሸንፍ እንኳ ታጋይዋ ፕሬዚደንት መሆን አይችሉም የማያንማር ወታደራዊ ሁንታ በአስተዳደሩ ዘመን በሕገ መንግሥት ውስጥ ያስገባው አንቀጽ ከማያንማር ያልሆኑ ሚስቶችና ሕፃናት በከፍተኛ የመንግሥት ሥልጣን ላይ እንዳይቀመጡ ያግዳል በትልቋ ከተማ በዮንጎን የአውንሳን ሱቺ ፓርቲ አስራ ሁለት መቀመጫ አግኝቷል ሲል የምርጫ አስፈጻሚ ኮሚሽኑ ተናግሯል። ፓርቲው በበኩሉ ከአርባ አራት በላይ አግኝተናል ነው ያለው። ኮሚሽኑ ይህንን አሀዝ አላረጋገጠም። በመጨረሻም ዮርዳኖስ ዋና ከተማ አማን አጠገብ ዛሬ ሰኞ አንድ ፖሊስ ሁለት አሜሪካውያንንና አንድ ደቡብ አፍሪካዊ ወጣ ብሎ በሚገኝ የማሰልጠኛ ማዕከል ላይ መግደሉ ታወቀ። የከተማዋ የጸጥታ ኃይሎች አጥቂውን ወዲያው በጥይት መትተው ገድለውታል። አጥቂው በዮርዳኖስ የፖሊስ ማሰልጠኛ ማዕከል ሌሎች ሁለት አሜሪካውያን አሰልጣኞችንና አራት ዮርዳኖሳውያንን ማቁሰሉንም የሀገሪቱ የጸጥታ ምንጮች አስታውቀዋል። የተገደሉት አሜሪካውያን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የፖሊስ ማሰልጠኛ መርሃ ግብር ጋር በኮንትራት የሚሰሩ ሰዎች እንደነበሩ አንድ ከፍተኛ የዩናይትድ ስቴትስ ባለስልጣን አስታውቀዋል። የዮርዳኖስ መንግስት ቃል አቀባይ ወንጀሉ በምን ምክንያትና እንዴት እንደተፈጸመ ምርመራ እያደረግን ነው ብሏል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሰኞ ጥቅምት 29 2008 ዓ ም ምሽት ፕሮግራማችን ነው። ወደ መጽሔቱ ትንታኔ እናልፋለን። ቀዳሚውም የዕለቱ አብይ ርዕስ ነው። የቡሩንዲ መንግስት ቡጁምቡራ ከተማ ውስጥ ግድያዎች መፈጸማቸውን ተከትሎ በተቃዋሚነት የሚጠረጠሩ ሰዎችን ትጥቅ ማስፈታት ቀጥሏል። የጦር መሳሪያ ያላስረከቡ ሰዎች እንደ ሀገር ጠላት ይቆጠራሉ ሲሉ ፕሬዝደንቱ የሰጡት የጊዜ ገደብ ትናንትና አብቅቷል። ተንታኞችና የዩናይትድ ስቴትስ መንግስት ሁኔታው አደገኛ ነው ሲሉ ማስጠንቀቂያ ሰጥተዋል። ጂል ክሬግ ከናይሮቢ ዘግባለች። ሰሎሞን ክፍሌ ያቀርበዋል። በቡሩንዲ ከትላንት በስቲያ ቅዳሜ ማታ ታጣቂዎች ደቡብ ቡጁምቡራ ካኒዮሻ አካባቢ አንድ መሸታ ቤት ውስጥ ዘጠኝ ሰዎችን ከገደሉ በኋላ ሁከቱ ቀጥሏል። እማኞች እንደተናገሩት ታጣቂዎቹ መጠጥ ቤቱ ሰገነት ላይ ሆነው ይዝናኑ የነበሩትን ሰዎች ወደ ውስጥ እንዲገቡ ካዘዙ በኋላ ነው በሁሉም ላይ ተኩስ የከፈቱት። በጥቃቱ ሰባቱ ሰዎች እዚያው መጠጥ ቤቱ ውስጥ ሕይወታቸው ሲያልፍ ሌሎቹ ሁለቱ የሞቱት ሆስፒታል ከደረሱ በኋላ ነው። ታጣቂዎች የቅዳሜውን ጥቃት ያደረሱት ፖሊስ ትላንት ውድ ጠዋት በቡሩንዲ ከተማ የተቃዋሚዎች ጠንካራ ይዞታዎች መሆናቸው በሚጠረጠር ቀበሌዎች የቤት ለቤት የመሳሪያ ፍተሻ ከማካሄዱ በፊት መሆኑ ታውቋል። የቡጁምቡራ ከተማ ነዋሪው ጋቦ ፓጆን ሁኔታውን ያስረዳሉ። ፖሊስ የፍተሻ ኢላማ አድርጓቸው የነበሩ ቤቶች እነዚህ ናቸው። በዚህኛው ወይም በሌላው የቤት ለቤት መሳሪያ ፍተሻ ዘመቻ ኢላማ ተደርገው ነበር። ነዋሪዎች እነዚህን አካባቢዎች እየጣሉ መሸሽ የጀመሩት ባለፈው ሳምንት ነው። መንግሥት ሕገወጥ መሳሪያ እንዲያስረክቡ ለነዋሪዎቹ የሰጠው የጊዜ ገደብ ቅዳሜ እኩለ ሌሊት ላይ ከማብቃቱ አስቀድሞ ሰው እየለቀቀ መውጣት ጀምሯል። በተሰጠው የጊዜ ገደብ የጦር መሳሪያውን ሳያስረክብ በተገኘ ሰው ላይ ፖሊስ ከባድ እርምጃ መውሰድ እንደሚችልም ተገልጾ ነበር። ባለፈው ሳምንት በቡሩንዲ ምክር ቤት የሴኔቱ ፕሬዚደንት ሬቨሪን ዲኩሪዮ የመንግሥቱ ተቃዋሚዎች የጊዜውን ገደብ ጥሰው ከተገኙ ሊደርስባቸው የሚችለውን ቅጣት የገለጹት ይወድማሉ በሚል ጠንካራ የማስፈራሪያ ቃል ነው። ካሪና ቴርሳኪያን በሂዩማን ራይትስ ዋች የሰብአዊ መብቶች ቡድን ስለ ቡሩንዲና ሩዋንዳ ጉዳይ ከፍተኛ ተመራማሪ ናቸው። የፕሬዝዳንቱ ንግግር እጅግ በጣም አሳሳቢ ለመሆኑ አያጠራጥርም። ከዚያ ንግግራቸው ጥቂት ቀናት በኋላም የሀገሪቱ ፕሬዝዳንትና የሕዝብ ደህንነት ጥበቃ ሚኒስትሩ ተመሳሳይ አስፈሪ አስተያየቶችን ሰጥተዋል። የሕዝብ ደህንነት ጥበቃ ሚኒስትሩ ፖሊሱንም ከበላይ ሆነው ስለሚቆጣጠሩ ሁኔታዎችን አሳሳቢ ያደርጋቸዋል። ከትላንት በስቲያ ቅዳሜ የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ቃል አቀባይ ጆን ኪርቢ ሲናገሩ መንግስታቸውን በተለይ ያሳሰበው የመንግስቱ ከፍተኛ ባለሥልጣናት የተጠቀሙባቸው አስቆጭና መርዛማ ቃላት መሆናቸውን አስረድተዋል። ጆን ኪርቢ አክለውም የፕሬዝደንት ፒየር ኩሩንዚዛ የቤት ለቤት ጦር መሣሪያ ፍተሻ ዘመቻ ሕዝባዊ ዓመፅ የመቀስቀስ አደጋ ሊኖረው ይችላል ብለዋል። የቡሩንዲ ሁከት አዙሪት ዳግም የጀመረው ባለፈው ዓመት መያዝያ ላይ ፕሬዝደንቱ ለሶስተኛ የሥልጣን ዘመን እወዳደራለሁ ሲሉ ካወጁ በኋላ ነው። ከዚያን ጊዜ ጀምሮ በተፈጠሩ ግጭቶች በትንሹ 198 ሰዎች መገደላቸውን የተባበሩት መንግሥታት ድርጅት ባለሥልጣናት አስታውቀዋል። ግድያዎቹ በየጊዜው ስለማይገለጹ ደግሞ አሃዙ ከዚህ ብዙ እጅ ሊበልጥ እንደሚችል ይገመታል። ወደ ሌላው የመጽሔት ዘገባ እናልፋለን። አንድ የዮርዳኖስ ፖሊስ ሁለት አሜሪካውያን አሰልጣኞችንና አንድ ደቡብ አፍሪካዊ ተኩሶ ሲገድል፣ ሌሎችም አቁስሏል። ከዋና ከተማይቱ አማን ወጣ ብሎ በሚገኝ የፖሊስ ማሰልጠኛ ካምፕ የደረሰውን መሰል ጥቃት በዮርዳኖስ ሲፈጸም ይህ የመጀመሪያው ነው። ኤድ ዩሬኒያን ከካይሮ ለአሜሪካ ድምፅ ያጠናቀረውን ዘገባ ዝርዝር አሉላ ከበደ ያቀርባል። የአገሪቱ ፖሊስ ባልደረባ በሆነ ግለሰብ የተፈጸመው ይህ የጅምላ ግድያ ዜና የተሰማው የአረብና ምዕራባውያን መንግስታት አይሲልንና ሌሎች የቡድኑ አጋር የሆኑ እስላማዊ ጽንፈኞችን እየተዋጉ ባለበትና የመካከለኛው ምስራቅ ከፍተኛ ውጥረት በነገሰበት ወቅት ነው። የንጉስ አብዱላ ልዩ ወታደራዊ ማዕከል በመባል የሚታወቀው ይህ የጦር ሰፈር የኢራቅና የፍልስጤማውያን ኃይሎችን ለማሰልጠኛነትም የዋለ ነው። በመካከለኛው ምስራቅ የዩናይት ስቴትስ የቅርብ አጋር የሆነችው ዮርዳኖስ ካለፈው ዓመት አንስቶ በኢራቅና በሶሪያ በእስላማዊ ጽንፈኞች ላይ በሚካሄዱት አሜሪካ መራሹ ወታደራዊ ዘመቻዎች በመሳተፍ ላይ ትገኛለች። የዩናይት ስቴትስና ዮርዳኖስ ኤፍ 16 ተዋጊ አውሮፕላኖች ከተለያዩ የአገሪቱ ጦር ሰፈሮች በመነሳትም በጽንፈኛው ቡድን አይሲል ይዞታዎች ላይ የአየር ድብደባዎችን ያደርጋሉ። በተጨማሪም በመቶዎች የተቆጠሩ አሜሪካውያን አሰልጣኞች አሰልጣኞች የዮርዳኖስን የጸጥታ ኃይሎች ለማጠናከር በዚያች ሀገር ተሰማርተው ይገኛሉ። في ختام نشرتنا نذكركم بأبرز عناوينها በዛሬው ጥቃት የደረሰው በአማን ሆቴሎች ላይ የደረሰውና ብዙዎች የተገደሉበት የቆሰሉበትም አስረኛ ዓመት በዋለበት ዕለት ነው። ዮርዳኖሱ ንጉሥ አብዱላ የጥቃቱን ፈጻሚ የአገር ካህዲ ብለውታል። ሌይሰት ልመራ ልላ ለቲ የተዓረድ ይህ የካሃዲ ምግባር ነው ሲሉ ነው የገለጹት። ንጉሥ አብዱላ አገራቸው ሰላማዊ እስልምና ያሉትን በመከተሏም የደረሰ ጥቃት መሆኑን ገልጠዋል። ይሁንና ሌሎች የአካባቢው አገሮችም የተመሳሳይ ጥቃቶች ዓላማዋ መሆናቸው አልቀረም። ዮርዳኖስ የሶሪያን ተቃዋሚ ኃይሎች ለማሰልጠን የተያዘው የአካባቢው አገሮች ጥረት አካል ሆናም በመንቀሳቀስ ላይ ትገኛለች። የመጨረሻው የመጽሔት ክፍለ ጊዜ ዘገባ ላይ ደርሰናል። የዩናይትድ ስቴትስ የመከላከያ ሚኒስትር አሽ ካርተር ሶሪያ ያሉትን እስላማዊ አማጽያን ለመዋጋት የሚፈልጉ ተጨማሪ ቡድኖች ከተገኙ እሳቸውና ፕሬዚደንት ባራክ ኦባማ ተጨማሪ የአሜሪካ ወታደሮችን ለማስፈር ዝግጁ መሆናቸውን ገልጸዋል። አንድ የታወቁ ዲሞክራት ሴኔተር ከሀምሳ ያነሱ ልዩ ኃይሎች ወደ ሶሪያ መላኩ መላኩ ብቻ በቂ አይደለም በማለት እስላማዊ መንግስት ነኝ የሚለውን ቡድን ለማሸነፍ ሰፋ ያለ አያያዝ እንደሚያስፈልግ ማስገንዘባቸውን የአሜሪካ ድምጽ ሬዲዮ ዘጋቢ ቪክተር ቢቲ ዘግበዋል። አዳነች ፍስሀዬ ታቀርበዋለች። የመከላከያ ሚኒስትር ካርተር ትላንት እሁድ ኤቢሲ በተባለው የአሜሪካ ቴሌቪዥን ሲናገሩ ዩናይትድ ስቴትስ ከኢራቅና ከአፍጋኒስታን ተመክሮ ባየችው መሰረት ለድል ወሳኝ የሚሆነው ውጊያውን ለማሸነፍ ከተቻለ በኋላ በአካባቢው ሰላም እንዲዘልቅ የማድረግ ብቃት ያላቸው የአካባቢ ኃይሎች መኖር ነው ብለዋል። በአሁኑ ወቅት ኢራቅና ሶሪያ ላይ እንዲህ አይነት ቡድኖችን ማግኘት ከባድ ነው። እንዲህ አይነት ኃይሎችን ለማግኘት ለማዳበርና ለማበረታታት ጊዜ የሚወስደውም ለዚህ ነው። በአሁኑ ወቅት እስላማዊ መንግሥት ነኝ የሚለውን ቡድን ለመዋጋት የሚፈልጉና በውጊያው ውጤት ያስገኙ አንዳንድ ኃይሎች አሉ። እንዲህ አይነቶቹ ኃይሎች እየተበራከቱ ከሄዱ እኛም የበለጠ ሥራ እንሠራለን። ጽንፈኛውን ቡድን ለመዋጋት የሚፈልጉና ብቃት ያላቸው ቡድኖች ካሉ አሁን እኛም በበለጠ እንሠራለን። ለዘላቂ ድል ወሳኝ የሚሆነው ይህ ነው። ካርተር አያይዘውም ዋናው ነገር በጉዳዩ የሚሳተፉት የዩናይትድ ስቴትስ ወታደሮች ብዛት ሳይሆን የሚሰሩት ነገር ነው ብለዋል። የአየር ድብደባ ለማካሄድ የሚያስችሉና መረጃ ለማቅረብ የሚረዱ ልዩ ክህሎቶች አሏቸው። ከአካባቢው ሕዝብ የተሰባሰቡ ኃይሎችን ለማበራከት የሚረዱ ኃይሎች ናቸው። በዩናይትድ ስቴትስ የህግ መወሰኛ ምክር ቤት የመረጃ ጉዳይ ኮሚቴ ምክትል ሊቀመንበር ዳያን ፋይንስታይን በበኩላቸው ትላንት ኤምቢሲ በተባለ የአሜሪካ ቴሌቪዥን ቀርበው ሲናገሩ ወደ ሶሪያ የሚላኩት ልዩ የዩናይትድ ስቴትስ ኃይሎች ቁጥር ለተላኩበት ተልእኮ በቂ አይደለም ብለዋል። በፍጥነት የሚገቡና የሚወጡ የልዩ እንቅስቃሴ ኃይሎችን የምንጠቀም ከሆነ እስላማዊ መንግስት ነኝ የሚለውን ቡድን ለመምታት በሚያስችል የተሟላ መልክ መሆን ይኖርበታል። ጽንፈኛው ቡድን ራካ ወይም በሌላ ቦታ በሚገኝ አንድ ህንፃ ላይ የተወሰነ ሳይሆን በተለያዩ ቦታዎች ላይ የሰፈረ ነው። ሌላው እየተሰማ ያለው አመለካከት ደግሞ በአየር ቦምብ በማውረድ ብቻ የሚፈታ ነገር አይደለም የሚለው ነው። ሰባት ሺህ ጊዜ የአየር ድብደባ ተካሂዷል። ሌሎች ወገኖችም የአየር ድብደባ አካሂደዋል። አብዛኛውን የአየር ድብደባ ያካሄድ ነው እኛ ነን። ሴነተር ፋይንስታይን ሶሪያ ያለውን እስላማዊ መንግስት ነኝ የሚለውን ቡድን ለማሸነፍ ከሩሲያ ጋር የተባበረ ስትራቴጂ እንዲቀየስ ሀሳብ አቅርበዋል። በሌላ ዜና ደግሞ ሮይተርስ የዜና አገልግሎት በዘገበው መሰረት ሶሪያና ኢራቅ ውስጥ ጽንፈኛውን ቡድን ኢላማ በማድረግ የሚካሄደው በዩናይትድ ስቴትስ የተመራ የአየር ድብደባ እስካለፈው አር በነበሩት ስምንት ቀናት ውስጥ ተባብሶ ነበር። የዩናይትድ ስቴትስ መከላከያ ሚኒስቴር ቃል አቀባይ ኮሎኔል ፓትሪክ ራይደር በአንድ ላይ በብዛት የሚያካሂዷቸው የአየር ድብደባዎች በተለያዩ ግንባሮች የሚገኙት እስላማዊ መንግስት ነኝ የሚለው ቡድን አማጽያንን እያስጨነቁ ናቸው ብለዋል። አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ዜናና የዜና መጽሔቱን ነው ያደመጥነው። በሁለተኛው አጋማሽ ከኢትዮጵያ ውጭ ጉዳይ ሚኒስትር ቴዎድሮስ አዳህኖም ጋር የተደረገው ወይም እሳቸው ለአድማጮች መልስ እንደገና ለዋለ ይሄን ረፍተ ነገር ድገሞሺ በሳቸው ለአድማጮች ጥያቄ መልስ የሰጡበት ዝግጅት ቅዳሜ ተጀምሯል። ዛሬ ሁለተኛ እና የመጨረሻው ረዘም ባለመልኩ ይቀርባል። ከዛ በፊት ጥቂት ደቂቃዎች አለን ነው የሚለው ፕሮግራም መሪያችን ንጉሱ ሙዚቃን እናሰማ ነው። መልካም ምሽት አብራችሁን ቆዩ። Meni ho, mic tu meni ho, mic tu ai noci terabunde, resezi, s-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m-a tu, m tu m a m a tu m E tu m a tu m a tu m a tu m a tu a I like noting at the I a chipati. I like at the I የዘገየሽበት ምንድን ነው ምክንያቱ አይኖቼ ተራቡ በኋላ እንመለስበታለን ሰዓት ካለን ጣሚ ያልክ መስሎኝ ነው ግጥሙ እናሰማ ያልክ መስሎኝ ነው እሺ አደለም በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈውን ስርጭት እያካሄድን ነው ያለው ሁለተኛው ክፍለ ጊዜ ተጀምሯል አሁን ቀደም ሲል ያስተዋወቅ ነው ለጥያቄው መልስ ይቀጥላል ቀደም ሲል እንዳልነው የኢትዮጵያ ውጭ ጉዳይ ምኒስትር ዶክተር ቴዎድሮስ አድሃኖም ለጥያቄው መልስ ፕሮግራማችን ላይ ባለፈው ቅዳሜ ቀርበው ነበረ። አድማጮች በተለያዩ ጉዳዮች ያቀረቧቸውን ጥያቄዎች ሲያብራሩ አምሽተዋል። ያ ክፍል አንድ ነበረ። ክፍል ሁለት ዛሬ ጀምርና ከአዘጋጇ ትዝታ በላቸው ጋራ ሰፋ ያለውን ጊዜ ይወስዳሉ። ለአድማጮች መልካም ምሽት እንመኛለን። በትዝታ ጥያቄ ነው የምንጀምረው። በቅርቡ በዝፊልድ የተባለ የዜና ወኪል እንደዘገበው በኢትዮጵያ እስር ቤት ውስጥ የሚገኘው የግንቦት ሰባት መሪ አንዳርጋቸው ጽጌ በኢትዮጵያ ከብሪታንያ አምባሳደር ግሬግ ዶሪ ጋራ ተገናኝቶ ነበረና፣ ኢሰብአዊ በሆነ መንገድ እንደተያዘ ቀድሞ ከነበረው በሌለበት ከተፈረደበት የሞት ፍርድ ውጪ ወንጀሉ ምን እንደሆነ እንዳልተነገረውና ፍርድ ቤት እንዳልቀረበ ነው። አንዳርጋቸው ጽጌ መቼ ነው ፍርድ ቤት የሚቀርበው? እኔ ባለፈው ባይዘ ወይ ትዝታ ስታነጋግሪ አቅርቤ ነበር። አው መጽሐፍ እየጻፈ እንደሆነ ላፕታፕ እንዳለው ልማቶችንም እንደሚጎበኝ እንዲገልጸውልኝ ነበር። ግን ህዝቡ በጥርጣሬ ነው እሱን የሚያየው። እሱ ነው። እኔ ራሴን የማይሆን ነገር ተናግሬ ውሸትም ተናግሬ መኖር አልፈልግም። የማውቀውን እርግጠኛ ያየሁትን ነገር ነው የምናገረው። አይዶን ነው። ኢትዮጵያዊነት ክብር ነው። ለእኔ ክብርን ያጎናጸፈኝ እንደዋሽ ወይም ደግሞ ያልሆነ ነገር እንድናገር ያስተማረኝ አንድም ነገር የለም። ኩራቴ ኢትዮጵያዊነት ነው። ግልጹን ነገር መናገር ነው። ባለፈውም የተናገርኩ አቶ አንዳርጋቸው ጽጌ መጽሐፍ ጽፈው ጨርሰዋል። እንዲያውም የተደረገላቸውን ክብካቤ በተለይ ከመታሰራቸው በፊት ሲናገሩ በነበሩት ሲያደርጉ በነበሩት ቂም የተሞላበት አካሄድ ሳይሆን እሳቸው የእሳቸውን ሰብአዊ መብት በማክበር የተሻለ አያያዝ ኖሯቸው እንዲኖሩ የማድረግ ጉዳይ ነው። አሁን ግን እሱ ከአምባሳደሩ ጋራ ባደረገው ግንኙነት ይህ ሰብአዊ በሆነ መንገድ እንደተያዘ መጽሐፍ እንደሚጽፍ ላፕቶፕ እንደተሰጠውም አይናገርም። የዘጠና አመት አረጋዊ አባቴና ባለቤታቸው እየመጡ አልፎ አልፎ ይጎበኛል። የተያዝኩት ግን በጣም ኢሰብአዊ በሆነ መንገድ ነው። እንደውም ስሞት ብሪታንያ እንድቀበር ልጆቼ መቃብሬን እንዲያዩ ይህንን መናገሩን እኚሁ አምባሳደር ለዚህ በዝፊልድ ለተባለው ዜና ወኪል ገልጸዋል። እና በትክክል አልተያዝኩም ነው የሚለው። እናም መቼ ፍርድ ቤት እንደምቀርብ እና የተመሰረተብኝን ክስ ሰምቼ ጠበቃ ቆሞልኝ መከራከር እንደሚቻል አላውቅም ነው የሚለው። እኔ የማውቀው ነገር ምንድን ነው? መጽሐፍ እየጻፉ ነው፣ ጨርሰዋል። መጽሐፍ መጻፋቸው ብቻ ሳይሆን አንዳንድ የልማት ፕሮጀክቶችም ሄደው ጎብኝተዋል። ይህም ሀቅ ነው። ከዚህ ሁሉ ግን ፍርድ ቤት ማቅረብ ህጋዊ አይሆንም ነበር ወይ? እንግዲህ የፍርድ ቤት ሂደት እኔ በዝርዝር መናገር አልችልም። እንደምታውቁት አንደኛ የመጀመሪያ ክስ ከተመሰረተ በኋላ አንዳርጋቸው ጽጌ በተከሰሱበት ወንጀል የዕድሜ ልክ ፍርድ ተወስኖባቸዋል። ከዛ እንደገና ሁለተኛ ተከሰሱ። ሁለተኛ ከተከሰሱ በኋላ ደግሞ የተወሰነባቸው የሞት ፍርድ ነው። ሁለቱ አለ ማለት ነው። ጥያቄ ቢቀርብላቸውም ሊቀርቡ አልቻሉም፣ መቅረብ አልፈለጉም። ነገር ግን ሁለቱ ውሳኔዎች አሉ። አሁን እንግዲህ የእሳቸው ጉዳይ ነው የሚሆነው። አንደኛ አቶ አንዳርጋቸው ጽጌ ከዚህ በፊት ባጠፋው ጥፋት ተጠጥቻለሁ ስለዚህ ቅታ ይደረግልኝ፣ የሚል ነገር ካለ ሊመጣ ይችላል። በጣም ጥሩ ነገር ያለው አሰራራችን ውስጥ ምንድን ነው፣ ህጉም ቢሆን በሰብአዊ መብት መውሰድ ይቻላል። የተጠጠጥ ነገር ካለ ሊያቀርቡ ይችላሉ። ሁለተኛ ባይጸጠቱም ሊያቀርቡት የሚችል ነገር ይኖራል። ለምሳሌ ክሱ እንደገና ይከፈትና መከራከር እፈልጋለሁ ካሉ ከእሳቸው መምጣት ይችላል። ግን ክሱ ይከፈትና መከራከር እፈልጋለሁ አላሉም። ነገር ግን ስለ አንድ አርጋቸው ጽጌ እንናገር ካል አንደኛ ነገር የእሳቸው ሞኝነትም አለበት። ወደ ኤርትራ ሲመላለሱ የነበሩት ሰራዊት ለማሰልጠን ነው። በየመን በኩል ወደ አስመራ ሲጓዙ ነበር። በየመን በኩል ይሄዳሉ። አስመራ ይገባሉ። ከአስመራ ደግሞ ወደ ተለያዩ ታጣቂ ሀይሎች ይጓዛሉ፣ ያሰለጥናሉ። በዛ ጊዜ ምንም ችግር አልደረሰባቸውም፣ ምክንያቱም ያሰለጥናሉ። ይሄንን እንግዲህ ከእሳቸው ማረጋገጥ አይቻልም። ኢትዮጵያ ኢትዮጵያ እንዳትረጋጋ ስራ ሲሰሩ ቆይተዋል። ሞኝነታቸው ግን ምንድን ነው? የእኛ የደህንነት አደረጃጀት ደግሞ ይህንኑ መስመር አይቶታል። ማንም ኢትዮጵያዊ ሊያቀው የሚገባ ጉዳይ መሆን ካለበት ምንድን ነው ኢትዮጵያ እንዳትረጋጋ በየመን በኩል አስመራ እየገቡ ሲሰሩት የነበረ ነገር ለህዝቡም ብታሳውቁ እኔ ጥሩ ይመስለኛል። የሽብርተኝነት በሉት ከዛም በላይ በሀገራችን ላይ የተቃጣ ችግር ነው ብሎ ማመን ያስቸግራችኋሉ ወይ ነው ዝዝታ ኔ ፐርሰናል አንቺንም ነው መጠይቅ ምፈልግ። ሀገራችንን ለመረበሽ ለምን አጋጣሚ ሆነው የሞላ አስገዶም ሰራዊት ጥሎት አንዳርጋቸውም ቢሆን ትኩረት የሰጠው የሞላ አስገዶም ሰራዊት ላይ ኢትዮጵያን አታክ ያደረግና ያሸንፍልኛል፣ አዲስ አበባ ገባለ፣ ስልጣን ይዛለው ነው ዶክተር ቴድሮ ጥያቄ ላክል፣ እንደውም ከሱ ጋር የተያያዘ ጥያቄ አለ። ለምሳሌ ግንቦት ሰባትን በተመለከተ አንዱ ከኢትዮጵያ በኢሜይል የላኩልን ጥያቄ አለ። ኢትዮጵያ ውስጥ በፍትህ በኩልነት እጦት ህዝቦች ሌላ አማራጮችን እንዳያዩ እያስገደዳቸው ነው። ምክንያቱም ደህንነቶች፣ ካድሬዎች፣ ፖሊሶች ያለ ህግ የፈለጉትን ያስራሉ፣ ይገርፋሉ፣ ይገላሉ፣ ያስገድላሉ ከአውሮፕላን ጣቢያ ሳይቀር ያስመልሳሉ። ሴቶችን እርቃናቸውን በእስር ቤት ያሰቃያሉ። ይህንንም ደግሞ ባለስልጣናት ሳያውቁት አይቀርም። ታዲያ ህዝቡ ለነፃነቱ፣ ለፍትህ፣ ለእኩልነት ከአርበኞች ግንቦት ሰባት ጋራ ቢሰለፍ ስህተቱ ምንድን ነው ይላሉ። አቶ አማረ ይባላሉ። በኢሜይል ነው የላኩልንና አቶ አንዳርጋቸው አርጋቸው ጽጌ የግንቦት ሰባት መሪ መሆናቸው ይታወቃል ነገር ግን ኢትዮጵያ ውስጥ ገብተው ኤርትራ ውስጥ ገብተው ወታደሮችን ማሰልጠናቸውን ሌላ ሌላውን ነገር ራሳቸው ነጻ ቢሆኑ ኖሮ ወይንም ድርጅታቸው ሊከላከልላቸው ይችላል። ኢትዮጵያ ውስጥ ብሶት አለ፣ ለዚህ ነው መሳሪያ የምናነሳው ይላሉ ሰዎች። ብሶት አለ፣ መብት የለም ነው የሚሉት ዶክተር ቴዎድሮስ አንዳርጋቸው ጽጌም የብርሃኑ ነጋም መውሰድ ይቻላል። ብሶት ነው እኛን ወደዚህ እንድንገባ ያደረገን የሚል ነገሮችም እንደሚያነሱ እናውቃለን። ዋናው ጉዳይ ግን የብሶት ጉዳይ እና ህዝቡን ይወክላሉ ወይስ አይወክሉም የሚለውን ማየቱ እኔ ትክክል ይመስለኛል። የተሻለ ነገርን መምጣት ካለበት በሰላማዊ መንገድ መፍተት ይቻላል። ይሄ ደግሞ በመንግስታችን በኩል ክፍት ነው። ካልሆነ ግን የአሜሪካዊ ወይ የእንግሊዛዊ ዜግነት ይዘው ሀገራችንን በዚህ መልክ ነው መሄድ ያለብን ብለው ቢያስቀምጡ ትክክለኛው አማራጭ አይደለም ነው እያልን ያለ ነው። እየተንቀሳቀሱ ያሉት ከኤርትራ መንግስት ጋር በመተባበር ነው። የኢሳያስ ወይ ደግሞ የኤርትራ መንግስት ፍላጎት ኢትዮጵያ ማፈራረስ ነው። የሚገርመው ነገር ብርሃኑ ነጋም ሆነ አንዳርጋቸው ጽጌም ነገሩ ካልገባቸው ቢገባቸው ጥሩ ነው። ይሄ ከሱዳን ውጭ ጉዳይ ሚኒስትር እና ከሌሎችም ጋር የተነጋገር ነውን ነው እየነገርኩሽ ያለሁት። ስለዚህ የኢሳያስ ለሀያ አራት አመት ባይዘ ወይ ጸሎት ብቻ ማለት ሳይሆን ኢትዮጵያን ለማፈራረስ ኢሳያስ ያልሞከረው ነገር የለም። ኢትዮጵያ መፍረስ አለባት፣ ኤርትራ የተሻለ ነገር ማግኘት የምትችለው ኢትዮጵያ ስትፈርስ ነው ብሎ ነው የሚያምነው ለምንድ ነው ብርሃኑ ነጋ ይህን የሚቀበለው? ግን ዶክተር ቴዎድሮስ እርስዎም እንደሚያውቁት ብዙ ጊዜም እንደሚነገር አገር ውስጥ በሰላም የሚንቀሳቀሱ ድርጅቶች እንኳን ምርጫ በመጣ ቁጥር ሰዎች እየተገደሉባቸው፣ እነሱም ደግሞ ህዝብ ጋር ግንኙነት ማድረግ እየተሳናቸው፣ በሰላማዊ መንገድ የሚንቀሳቀሱ ድርጅቶች መስራት አልቻልንም ነው የሚሉት። አንድ እሱ ነው። ሁለተኛ ነገር የኢትዮጵያ መንግስትም የኤርትራን ተቃዋሚዎች ይደግፋል። ሁለቱ መንግስታት አንዱ የሌላውን ተቃዋሚዎች ይደግፋሉ እና በተለይ ዶክተር ብርሃኑ ነጋን በተመለከተ ኢትዮጵያ ውስጥ ገብተው በሰላም ለረጅም አመታት የኢኮኖሚ ምሁራን ማህበር ሁሉ አቋቁመው ሲሰሩ የነበሩ ናቸው ኢትዮጵያ ውስጥ ለውጥ ለማምጣት እፈልጋለሁ ብለው ከተነሱ በኋላ ከምርጫ ዘጠና ሰባት በኋላ ነው ግንቦት ሰባት ግዲያው መሳሪያ አንስቼ በተፈለገው መልኩ መብቴን አስከብራለሁ የሚል ድርጅት ውስጥ የገባው እና ይሄንን አጠቃላይ አርገው ካልተመለከቱት ኢትዮጵያ ውስጥ ያለውን የመብት ጥሰት ያነሳሉ። ብዙዎቹ ድርጅቶች አገር ውስጥም ያሉት ማለቴ ነው። ሌላው ደግሞ ኢትዮጵያም የኤርትራን ተቃዋሚዎች ትደግፋለች ብዙ ጊዜ እንደሚነገረው ዶክተር ብርሃኑ ነጋ የአዲስ አበባም ከንቲባ ሆነው ተመርጠው ነበር። ከዛ ፓርላማ እንገባም አሉ። የሚሻለው ነገር ቢገቡ ነበር። የአዲስ አበባ ከንቲባ ከንቲባነታቸውንም ቢወስዱ ጥሩ ነበር። እምቢ አሉ። እንዲያው ዶክተር ብርሃኑ ነጋ የፈጸሙት ታሪካዊ ስህተት እሱ ነበር። እምቢ ስላሉ ከኢህአዴግም ውጭ ከተቃዋሚዎችም ውጭ ከንቲባ ብርሃነ ደሬሳ የሚመሩት ሁለት ዓመት እና ከዛ በላይ የቆየ አስተዳደር ነበር። የሀገራችንን ዲሞክራሲ ሊቀይር የሚችል ነገር ተፈጥሮ ሲገባ ለምን እምቢ አሉ? ለምንድን ነው አሁን ኢህአዴግ የሚወቀሱ? በዚህ ለምን ጠበቀ? እምቢ ሲሉ የኢህአዴግ አስተዳደር አላቋቋመም። እንዲያውም ያቋቋመው የባላደራ አስተዳደር ነው፣ ኢህአዴግ ያልሆነ አስተዳደር ነው። ስለዚህ የማን ጥፋት ነው? ቀደም ብዬ እንግዲህ አንስቼ ነበረ። አገር ውስጥ እስተ ዛሬ ድረስም በሰላም የሚንቀሳቀሱ ተቋሚዎች መድረክን መጥቀስ ይቻላል። ሰማያዊ ፓርቲን መጥቀስ ይቻላል። በሰላም እየተንቀሳቀስን እኩል ልንወዳደር አልቻልንም። በምርጫ በተለያየ ታክቲክ ኢህአዴግ ስልጣኑን መልቀቅ አይፈልግም ነው የሚሉት። እስቲ ይህንን የአድማጭ ጥያቄ ላክልሎትና አብረው ይመልሱልኛል የግንቦት ሰባትን ትተን ማለት ነው። ቪዎች አመሰግናለሁ። ዶክተር ቴዎድሮስ አድሃኖም በአሜሪካ ድምፅ ሬዲዮ ቀርበው ምላሽ ለመስጠት ፈቃደኛ በመሆናቸው ከልብ አመሰግናለሁ። ይህ የሰለጠነ ወይንም ጥሩ ሕሊና ያለው ሰው ሊከተሉ የሚችለው አሰራር ነው ብዬ ነው የምገልተው። በጣም አመሰግናቸዋለሁ። የእኔ ጥያቄ ምንድን ነው? በአንድ ወቅት ቃለ ምልልስ በሚያደርጉበት ጊዜ እኔ ወያኔ ኢህአዴግን የተቀላቀልኩት ዴሞክራቲካሊ መርህ ቀርጾ የሚሰራ መንግስት በመሆኑ ነው ብለው የተናገሩትን አስታውሳለሁ። እኔ ደግሞ ትክክል አይደለም ብዬ ነው የምገምተው። ለምን? አሁን በቅርቡ እንኳን ያካሄዳችሁትን ምርጫ በሚመለከት ማንም ተቃዋሚ ፓርቲ እንደ ልቡ ሳይንቀሳቀስ፣ ህዝብን ሰብስቦ ሳያነጋግር፣ ይህንንም እንዳያደርግ አድርጋችሁ አፈናችሁ ይዛችሁ ራሳችሁ ሩጣችሁ ራሳችሁ ናቸው የቀደማችሁት፣ እንጂ ውድድር አለ ብሎ ለመናገር አያስደፍርም ለማለት ነው። በአሁኑ ሰዓት እንኳን በቅርቡ የሚታየው ምንድን ነው? በየነ ይስጣችሁ ወይም መራራ ይስጣችሁ የተባሉ መራጮቹ፣ የነሱ መራጮች እያጎሳቆለ እንደሆነ ያለው አገዛዝ መንግስት ማለት ነው እንደሆነ ይታያል፣ ይስተዋላል። ማን ነው በዛች ሀገር እናንተን ተቃውሞ እናንተን ተችቶ በዛች ሀገር መራመድ እና መንቀሳቀስ የሚችለው? ይህ ባለበት ሁኔታ እውነት ዲሞክራሲ አለ ወይ? በኢትዮጵያ? ዶክተር ቴድሮስ አመሰግናለሁ። እሺ ዶክተር ቴድሮስ። እሺ ዋናው ነገር ማለት ያለብን ምንድን ነው? ዲሞክራሲ ሬላቲቭ ነው። የሚገርመው ነገር ስለ ዲሞክራሲ አለ ወይም የለም ማለት ያስቸግራል። ምክንያቱም ፕሮሰስ ነው፣ ሂደት ነው። እኔ ትዝታ፣ እንዲያውም ቮይስ ኦፍ አሜሪካ እኛን ማስተማር ካለበት ማስተማር ያለበት ዲሞክራሲ ሂደት እንደሆነ ነው። ሀምሳ አመት በሰው ህይወት ብዙ ነው። አሁን እኔ ሀምሳ ሞልቶኛል። ሀምሳ አመት ብዙ ነው። በአገሮች ህይወት ግን ሀምሳ አመት ትንሽ ነው። አሁን አሜሪካን እንወሰድ። ሀምሳ አመት ለአሜሪካ ብዙ አይደለም። ለምንድን ነው ይሄን እያልኩ ያለሁት? የዛሬ ሀምሳ አመት አሜሪካ ውስጥ ለምሳሌ ጥቁር ህዝቦች ወንድም ሴትም ድምፅ መስጠት አይችሉም ነበር። አስራ ዘጠኝ ስልሳ አምስት አጋጣሚ፣ ይህንን የማስታውሰው ለምንድን ነው ትዝታ፣ እኔም የተወለድኩበት ዓመተ ምህረት ስለሆነ ነው። ስለዚህ ዲሞክራሲ ሂደት ነው። ይህንን መገንዘብ መቻል አለብን። እኔ ከሁሉ ደስ የሚለኝ ነገር ምንድን ነው፣ መንግስታችን ስህተት የለብኝም ዲሞክሬሲ እድገት ላይ ችግር አልፈጠርኩም፣ መልካም አስተዳደር ላይ ችግር አልፈጠርኩም ብሎ ተናግሮ አያውቅም። የምንወደው መለስም እያለ ያው ነው፣ አሁንም ጠቅላይ ሚኒስትር ኃይለማርያም እያሉ ያለ ችግር አለ። ዲሞክራሲ ግን ሂደት ስለሆነ ተቋሞች ሊገነቡ ይገባል። የህዝቡ የሊትረሲ ወይም ደግሞ የትምህርት መጠን መሻሻል አለበት። ባህላችንም መሻሻል አለበት እነዚህ ሁሉ ሲሻሻሉ ዲሞክራሲም እየጎለበተ ይመጣል። መንግስት ብቻ ሳይሆን ህዝቡም ተጨምሮበት በሂደት ልናሻሽለው እንችላለን ነው። ታዲያ ይሄንን ከተገነዘበ ኢህአዴግ የት ጋ ነው የሚጀመረው የዲሞክራሲ ሂደት ኢትዮጵያ ውስጥ? አንድ ፓርቲ ስልጣን ከያዘ ይኸው ወደ ሀያ አምስት አመት ተጠጋ። የሚገዳደረው ተቃዋሚ ፓርቲ የለም። ኢህአዴግ ቀናይ ነው በስልጣኑ እንደሚታየው ከሆነ እንዴት ነው ታዲያ ኢትዮጵያ ውስጥ ዲሞክራሲ የሚጀምረው? ይህንን እስቲ ከነዚህ ከሚቀጥሉት ጥያቄዎች ጋር ያይዘው ይመልሱልኝ። እኔ አብርሃም ይባላለሁ ከአትላንታ ጆርጂያ ነው ምደውለው። በዶክተር ቴዎድሮስ አዲኖ የውጭ ጉዳይ ሚኒስቴር ጥያቄ ሊጠይቅ ፈልጌ ነው። መጀመሪያ ቪኦኤ በጣም አመሰግናለሁ። በጣም የእናንተ የዘውትር አድናቂያችሁ ነኝ። አንድ ጥያቄ ያለኝ በዓለም ታሪክ ሜሊኩን የገዛ ስርዓት ያውቃሉ ወይ? የደመልኩን የኖሬ መንግስትስ አለ ወይ? ሁለተኛ በደርግ ስርዓት የመብት ጥሰት ይፈጸም ነበረ። አሁንስ ተባብሶ ቀጥሎ የለም ወይ? ይሄንስ እንዴት ያያሉ? ሰው ይገደላል፣ እስር ቤቶች በስቃይ የተሟላ ነው። ጋዜጠኞች እና የፖለቲካ እስረኞች እስር ቤቶች በጣም ነው የሚሰቃዩት የእስር ቤት አመራሮችስ መቼ ነው የሚጠየቁት? እስር ቤት አመራሮች ማን ነው የሚጠይቃቸው? ህገ መንግስት እየጣሱ ከሆነ እነሱስ ለምንድን ነው የማይጠየቁት? ይህንስ አያውቁም ወይ? እሱን ልጠይቅ ነው። ቴንክ ዩ። ሄሎ፣ እንደምናላችሁ ቴዎድሮስ አዳንሆም። በቅድሚያ ጥያቄያችንን ለመመለስ ፍቃደኛ በመሆኑ አመሰግናለሁ። እኔ በውስጤ ለረጅም ጊዜ ሲመላለስ የነበረ እና አሁንም የሚመላለስ አንድ ነገር አለ። እሱም በኢትዮጵያ በሀገራችን ብዙዎች በአመለካከት ልዩነት ከኢህአዴግ የተለየ አመለካከት ስላላቸው ብቻ ለአስራ አምስት አመት ለሀያ አመት ይታሰራሉ። አሁንም ታስረው ያሉ አሉ። አያሌ ኦሮሞዎች በእስር ቤት የሚገኙት ምንም አድርገው ሳይሆን በአመለካከት ልዩነት ነው። ይህም ምናልባት የተለየ አመለካከት ይኖራቸው ይሆናል። አመለካከትን በአመለካከት መመለስ ሲቻል የኦነግ አባል ነበራችሁ ናችሁ እየተባሉ ለሀያ አመት እና ለአስራ አምስት አመት በላይ እስር ቤት ያሉ ኦሮሞዎች አሉ እና ይሄን እንዲመልሱልኝ ነው። ሌሎችም የኢትዮጵያ ህዝቦች በአመለካከታቸው የታሰሩ ስላሉ ይህ ለምን ይሆናል? ይሄ በተደጋጋሚ በአእምሮዬ ውስጥ የሚመላለስ እና እኔንም አገሬን እንዳላይ አገሬንም እንዳልወዳት አገሬንም ገብቼ እንዳልሰራ ከሚያደርጉኝ አንዱ በመሆኑ እባክዎ ለዚህ መልስ ይመልሱልኝ። አመሰግናለሁ። ሄሎ ቪዎች እንደምን አላችሁ? እባካችሁ እስኪ ለዶክተር ቴዎድሮስ አዳዋነ ኢትዮጵያ ውስጥ ድብቅ እስር ቤቶች የማሰቀያና የጨለማ ቦታዎች እንዳሉ ይነገራል። በተግባርም የቀመሱና የቀመሱ እና ከዚያ የስቃይ ቦታ ወጠው በአንድ ቦታቸው የተናገሩ እና የጻፉ አሉ። እዚህ ላይ የካፒቴን ተሾመን ስንኮሉን እውነተኛ ታሪክ ቶ መነሳትን ማስታወስ ይቻላል። ዶክተር፣ ስለዚህ የድብቅ ማሰቀያ ቦታዎች ምን የሚሉን ነገር አለ? እስኪ አስተያየቶትን ይዙኝ። አመሰግናለሁ ዶክተር ቴዎድሮስ እንግዲህ እነኚህ የመብት ጥሰትን የተመለከቱ ሶስት ጥያቄዎች ናቸው። እስቲ መልሱልን። እሺ፣ በመጨረሻው ልጀምርና፣ አንደኛ ድብቅ እስር ቤት የሚባል ድብቅ እስር ቤት የለንም። ማንም ሰው ይከሰሳል፣ ህጉ በሚፈቅደው መሰረት ፍርድ ቤት ይቀርባል። ፍርድ ቤት ቀርቦ የተከሰሰበትን ምክንያት ያውቃል፣ ይከራከራል። ይሄ ፕሮሰስ እንዳለ ብናጥሩ ይመስለኛል። እንዲያውም አድማጫችን ያሉት ይፈራሉ ለመምጣት ምክንያቱም እንደዚህ ነገሮች ስላሉ ያሉት ስጋት አይግባው። አገሮ ደግሞ መምጣት መብቶ ነው። የሚያስከስሶት ነገር ከሌለ ወንጀለኛ ካልሆኑ ማለት ነው መምጣት ይችላሉ። የፖለቲካ ልዩነት ችግሩ አይደለም። ሌላ ከሱ ቀጥሎ ደግሞ የታሰሩ ኦሮሞዎች አሉ አገሬንዳ ላይ ይሄም ሌላ ስህተት ነው። ኦሮሞም፣ ትግራይም፣ አማራም ራሱ በራሱ እያስተዳደረ ነው። ኦሮሞ ስለሆነ ኃጢአት የለውም። አሁን ኢትዮጵያችን ለየት የምትለውም በዛ ነው። እኔ አንድ ነገር ልንገራችሁ። የኦሮሞ ስሙን ራሱ መያዝ እንደ ኃጢአት የሚያስቡ ሰዎች ስለነበሩ የኦሮሞ ስማቸውን የሚቀይሩ ጓደኞች ነበሩ። የዛሬ ወደ ሰላሳ ዓመት ሊሆን ነው። ገላና ነው ስሙ። አስመራ ዩኒቨርሲቲ አብረን ተማሪ ነበር እና ስሙም ብሎ እንዳስተካከለው ታውቃላችሁ። ገላነህ ገላነህ፣ ግን ገላና ነው። እንደዛ አይነት ነገር የለም። በአዲስቷ ኢትዮጵያ የብሔረሰቦች እኩልነት፣ የብሔሮች እኩልነት፣ እኩል ነን። ሁላችንም ኮርተን አንገታችንን ቀና አድርገን መኖር እንጂ ኦሮሞነት፣ ኢትዮጵያዊነት፣ አማራነት፣ ኢትዮጵያዊነት ነው። ትግራዋይነት ኢትዮጵያዊነት ነው። እነዚህ የሚያምሩ ቀለሞች ናቸው። ኢትዮጵያዊነት ሊደበቁ፣ ሊንኳሰሱ አይገባም። ስለዚህ አሁን አድማጫችን ያሉት የታሰሩ ኦሮሞዎች አሉ፣ የሚለው ኦሮሞ ስለሆነ የሚያስር ሰው የለም። አሁን ኦሮሞ ስለሆነ የሚያስር ስርዓት የለም። አማራ ስለሆነ የሚያስር ስርዓት የለም። ለምንድን ነው ግን የሚታሰሩት? የፖለቲካ እስረኞች እንዳሉ ይታወቃል። ሀገር ውስጥ የፖለቲካ እስረኛ የሚባለው ባይዘው ወይ የፖለቲከኛ እስረኛ አይደለም። ፖለቲከኛ ሆኖ ህግ አላከብር ካለ አስቸጋሪ ነው። ህግ መጣስ የለበትም ነው ከህግ በላይ መሆን የሚፈልግ ፖለቲከኛ ካለ ግን እስር ቤት ይገባል። ሽብርተኛ ድርጅቶች ተብሎ የእኛ ፓርላማ ግንቦት ሰባት፣ የኦጋዴን ነጻነት ግንባር የሚባለው ኔለፍ፣ እና ሌሎችም አሸባሪ ድርጅቶች ናቸው ብሎ ሰይሟቸዋል። ፖለቲከኞች በፓርላማው በህግ የጸደቀ እነዚህ አሸባሪ ድርጅቶች ናቸው ካለ ግንኙነት መፍጠር የለባቸውም። ፓርላማው ያለው ነገር ለእኛ ምናችንም አይደለም ብለው ፓርላማው የወሰነውን ህግ መጣስ ከጀመሩ ግን ህጋዊ አይደሉም፣ ይከሰሳሉ። ስለዚህ ፖለቲከኛ ስለሆኑ ስራ አይሆን የተከሰሱት ህግ ስለጣሱ ነው። ፓርላማውን ማክበር አለባቸው። ይኸውልሽ፣ ትዝታ አሜሪካም ቢሆን ብዙ አሜሪካውያን የአሜሪካን ህግ ሁሉም ይወዱታል ማለት አይደለም። ባይወዱትም ግን ህግ ስለሆነ ያከብሩታል። ስለዚህ የእኛም ተቃዋሚዎች ፖለቲከኞች ማድረግ ያለባቸው ነገር ምንድን ነው? እኔ ባልወደውም ህጉን አከብረዋለሁ ማለት አለባቸው እንጂ እኔ ህጉን ስላልወደድኩት፣ ስላልፈለግኩት እጥሰዋለሁ የሚል ነገር መኖር የለበትም። ችግሩም እየተፈጠረ ያለው ከዛ አንጻር ነው። ዶክተር ቴዎድሮስ፣ እንግዲህ ይሄንን ውይይት የሚከታተል ሰው የአሜሪካ ፓርላማ ከሁለት ፓርቲዎች የተውጣጡ እየተፋጩ የሚያወጡትን ህግ ተከትሎ የሚኖር ህዝብ ነው ኢትዮጵያ ውስጥ አሁን በተለይ ሙሉ በሙሉ መቶ በመቶ የአንድ ፓርቲ አባላት ናቸው ስልጣን ላይ ያሉት በፊትም ቢሆን ኢህአደግ ሁልጊዜ ይከሰሳል በተቃዋሚዎችም በሰብአዊ መብት ድርጅትም በሚደግፉት መንግስታት ሁሉ ምርጫ እንደሚጭበረበር ፓርላማው እንግዲህ የሚያወጣቸው ህጎች ወገንተኛ የሆነ ህግ ነው ያንን ወገንተኛ የሆነ ህግ የሚጥስ ደግሞ የሀሳብ ልዩነት ካለበትም ለምሳሌ አሁን የግንቦት ሰባት የኦጋዴን ነጻ አውጪ ድርጅት፣ የኦሮሞ ነጻነት ግንባር ደጋፊዎች ሊኖሩ ይችላሉ አገር ውስጥ እና እነሱ ባልተወከሉበት ፓርላማ ወይንም ደግሞ መቶ በመቶ በሚመረጥ ፓርላማ በሚተላለፍ ህግ ነው የሚዳኙት የሚል አመለካከትም አለ። የአሜሪካ እኔ እነሱን ክሪቲሳይዝ ለማድረግ አይደለም፣ ግን ዲሞክራት እና ሪፐብሊካን ልዩነታቸውን ብናይ ብዙ አይደለም። ስለ አቦርሽን ምናምን ልዩነቱ ብዙ አይደለም። እሱ ነው ልዩነታቸው። ከዛ ይቆዩና ታክስ መጨመር፣ ታክስ መቀነስ ይላሉ። ሪፐብሊካን ታክስ ታክስን ቀንስ ማን ላይ ሀብታሙ ላይ፣ ዲሞክራት ደግሞ መጨመር ይፈልጋል ሌሎችን ብታያቸው ነው ምልሽ በአንድ አጥር ውስጥ ያን ያህል ትርጉም የሌላቸው ልዩነቶች ናዳያለ ያሉት በሪፐብሊካን እና በዲሞክራቶች መሀል የሚገርም ነው። የኢህአዴግ እና የተቃዋሚዎች ልዩነት ህገ መንግስትን የመናድና ያለመናድ ነው። ማይነር አይደሉም ልዩነት ያ ነው ችግር የሚፈጥረው። ክብራትና ክብራን የምትከታተሉት የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ለአድማጭ ጥያቄ ምላሽ የሰጡበትን የጥያቄ መልስ ፕሮግራም ነው። ዝግጅቱ ይቀጥላል። አብራችሁን ቆዩ። ዶክተር ቴዎድሮስ እንግዲህ ይሄንን ውይይት የሚከታተል ሰው የአሜሪካ ፓርላማ ከሁለት ፓርቲዎች የተውጣጡ እየተፋጩ የሚያወጡትን ህግ ተከትሎ የሚኖር ህዝብ ነው። ኢትዮጵያ ውስጥ አሁን በተለይ ሙሉ በሙሉ መቶ በመቶ የአንድ ፓርቲ አባላት ናቸው ስልጣን ላይ ያሉት። በፊትም ቢሆን ኢህአደግ ሁል ጊዜ ይከሰሳል በተቃዋሚዎችም፣ በሰብአዊ መብት ድርጅትም በሚደግፉት መንግስታት ሁሉ ምርጫ እንደሚጭበረበር። ፓርላማው እንግዲህ የሚያወጣቸው ህጎች ወገንተኛ የሆነ ህግ ነው። ያንን ወገንተኛ የሆነ ህግ የሚጥስ ደግሞ የሀሳብ ልዩነት ካለበትም ለምሳሌ አሁን የግንቦት ሰባት የኦጋዴን ነጻ አውጪ ድርጅት፣ የኦሮሞ ነጻነት ግንባር ደጋፊዎች ሊኖሩ ይችላሉ አገር ውስጥ እና እነሱ ባልተወከሉበት ፓርላማ ወይንም ደግሞ መቶ በመቶ በሚመረጥ ፓርላማ በሚተላለፍ ህግ ነው የሚዳኙት የሚል አመለካከትም አለ። የአሜሪካ እኔ እነሱን ክሪቲሳይዝ ለማድረግ አይደለም ግን ዲሞክራት እና ሪፐብሊካንስ ልዩነታቸውን ብናይ ብዙ አይደለም። ስለ አቦርሽን ምናምን ልዩነቱ ብዙ አይደለም። እሱ ነው ልዩነታቸው። ከዛ ይቆዩና ታክስ መጨመር፣ ታክስ መቀነስ ይላሉ። ሪፐብሊካን ታክስ ታክስን ቀንስ፣ ማን ላይ? ሀብታሙ ላይ። ዲሞክራት ደግሞ መጨመር ይፈልጋል። ሌሎችን ብታዩቸው ነው የምልሽ በአንድ አጥር ውስጥ ያን ያህል ትርጉም የሌላቸው ልዩነቶች ናዳ ያሉት በሪፐብሊካንና በዲሞክራቶች መሀል። የሚገርም ነው። የኢህአዴግ እና የተቃዋሚዎች ልዩነት ህገ መንግስትን የመናድ እና ያለ መናድ ነው። ማይነር አይደሉም። ልዩ ያ ነው ችግር የሚፈጥረው። ይህንኑ ሚዛን እንጠብቅ ብለን ነው እየሄድን ያለ ነገር ግን በስርዓቱ መሰረት በሚዛን መሄድ የማይፈልጉ ተቃዋሚዎች ስላሉ ኢቭን የፓርላማ ወንበር አሸንፈው ወንበሩን መጠቀም የማይፈልጉ ሜርም ሆነው ሜየር መሆን የማይፈልጉ ኤክስትሪም የሆኑ ኤሌመንትስ ናቸው። ይሄ ህዝቡ በግልጽ ሊያውቀው ይገባል። የሚበጠብጥ ያለው የተቃዋሚው ጎራ ነው። መንግስታችን ውስጥ የተርም ሊሚትም አለ። አሁን ኮንስቲቱሽን ውስጥ ፓርላሜንተሪ ስለሆነ ሊሚት የለም። እንግሊዝም እንደዛ ነው፣ ስዊድንም እንደዛ ነው፣ ሌላውም እንደዛ ነው። ግን ፓርቲያችን ውስጥ ያስቀመጥነው ነገር ምንድን ነው? ሁለት ተርም ያገለገለ በሚኒስትር ፖዚሽን ለምሳሌ መውጣት አለበት ነው። አሁን እኔ ለምሳሌ ሁለት ተርም አገልግያለሁ። ወደ ጤና ጥበቃ እንደሚመለሱልን ተስፋ እናደርጋለን። አይደለም። እኔ ወደ ጤና ጥበቃ መመለስ አልፈልግም። ግን ጤና ጥበቃ ውጭ ጉዳይም ያገለገልኩት ተደምሮ ሁለት ተርም ስለሆነ መውጣት ነበረብኝ። ነገር ግን ምንድን ነው ስምምነቱ የጸደቀው ፓርቲ ውስጥ ሁለት ሺ ሶስት ስለሆነ ሁለተኛ ተርም የመቼ ነው ማለት ነው አሁን ነው የሚጀምረው ሁለተኛ። ምክንያቱም ከሁለት ሺ ሶስት እስከ ሰባት ስምንት አገልግይ ያለው ከአሁን ቀጥሎ ያለውን አምስት አ የእኔ ፍላጎት የነበረው መቼ እንደሆነ ታውቂያለሽ፣ ትዝታ አሁን ኑ ቢወጣ ምክንያቱም ሁለት ተርም አገልግይ ያለው ግን ፓርቲያችን የወሰነው ሁለት ሺህ ሶስት ላይ ነው። ከዛ በኋላ እንወጣለን ነው ያሰብነው። አስር አመት ሳይሆን በአምስት አመት ማለት ነው። አንድ ነገር ልናገር፣ ጠቅላይ ሚኒስትር መለስ መልቀቅ የነበረበት በዛው በወጣው መሰረት ሁለት ሺህ አምስት በእኛ አቆጣጠር ነው። እንዲያውም ቀድሞ ጠቅላይ ሚኒስትሩ መልቀቅ የፈለገው ከዛ በፊት ነው። የዛሬ አምስት አመት መሆኑ ነው። የኢህአዴግ የስራ አስፈጻሚ ስብሰባ ውስጥ ኖሮ መቆየት አለብህ፣ ምክንያቱም የመተካካት ፕሮግራም ስለጀመር፣ እሱን አስፈጽመህ ሁለት ሺ አስራ አምስት በፈረኝ ወይም ደግሞ በእኛ አቆጣጠር ሁለት ሺ ስምንት ትወጣለህ ነው መለስ ግን ያለው ያኔ ምንድን ነው እኔ ደክሞኛል፣ ጉልበትም የለኝም፣ እባካችሁ ልቀቁኝ ነው። የስራ አስፈጻሚ ውስጥ አይደ ነው ከዚህ በፊት ኖ ኖ የመተካካት ስራውን ራስህ ምራውና በሁለት ሺህ ሰባት ውጣ በኛ አቆጣጠር ወይ በፈረንጅ በሁለት ሺህ አስራ አምስት ከዛ በፊት ግን መውጣት የለብህም የሚል ማጆሪቲ ወሰነ። እኔ እንዲያውም መቆየት አለብህ ከሚሉት ድምፅ ከሰጡት ውስጥ ነኝ። ሌሎች ጓዶቻችን ደግሞ አይ ደክሞኛል ስላለ ይውጣ ብለው እንዲወጣ ድምፅ የሰጡ ነበሩ። ማጆሪቲው ግን ምንድን ነው የነበረው ይቆይ የሚል ነው እስከ ሁለት ሺህ አስራ አምስት መለስ እንዲቆይ ያስገደድ ነው በድምፃችን ነው። ግን አጋጣሚ የሆነው ሁለት ሺህ አስራ ሁለት ተሰዋ ምን እንዲያውም አንድ በጣም የሚያሳዝነኝ ነገር አለ። እኔ ከኢህአዴግ አባላት ውስጥ ከስራ አስፈጻሚው እንዲቆይ ቦት ካደረጉት ውስጥ አንዱ ነኝ። ያኔ ግን ይውጣ ብዬ ብወስን ህይወት ልንሰጠው ይችል እንችል ይሆናል። ከመንግስት ስራ ሲወጣ ጤና አግኝቶ ህይወት የሚጨምር ነበር። ስለዚህ አይሞትም ነበር፣ ሁለት ሺህ አስራ ሁለት ውስጥ አይሞትም ነበር እና ህይወቱ ሊቀጥል ይችል ነበር። አስገድደን ያቆየ ነው። በድምፅ ነው የተለየው። ይቆይ ጠቅላይ ሚኒስትር ሆኖ የፓርቲ መሪ ሆኖ ይቆይ ወይስ አይቆይ የሚለው በድምፅ ነው የተወሰነው የተወሰነው ማጆሪቲው ይቆይ ብሎ ወሰነ። እኔን ጨምሮ። አይ ደክሞኛል ስላለ ቢወጣ ይሻላል የሚሉም ጓዶች ነበሩ። ስለዚህ በስልጣን ላይ መቆየት የምንፈልግበት ምን ምክንያት የለም። ይሄ ስልጣን ህዝብን ማገልገል እንጂ ራሴን ለመጥቀም አይደለም። ስልጣን ራሴን እንደ ግለሰብ የጠቀመኝ ሳይሆን እንደ ግለሰብ፣ ወር እንደ ቤተሰብ የጎዳኝ እንጂ የጠቀመ ነገር የለም። ሁለት የመጨረሻ ጥያቄ ልጠይቅና እናጠቃልላለን። እንደው በቃ ስለ ትብብሮ እጅግ እጅግ አርጌ ነው ማመሰግነው። ይሄ ጥያቄ በጣም ወቅታዊ ነው። ውጭ ጉዳይ ሚኒስትር ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ለቢቢሲ አንድ ቃለ ምልልስ ሰጥተው ነበረ ስለ ነጻ ሚዲያ ከነጻ ሚዲያ የሚሰነዘር ሂስ እንደማይፈሩ ነው የተናገሩት። እርግጥ ነው በቅርቡ የዞን ዘጠኝ ጦማሪያንና ጋዜጠኞች ከእስር ቤት ተፈተዋል፣ ግን በርካታ ጋዜጠኞች ደግሞ እስር ቤት ይገኛሉ። አንደኛው ጠቅላይ ሚኒስትሩም፣ እንዲሁም የአገሪቱን ፕሬዚደንት፣ ከሚዲያ ጋር ተቀራርቦ ለመስራት ሚዲያ በትክክል እስከሰራ ድረስ ቃል ገብተዋል። ያንን በፕሮግራም በምናውልበት ጊዜ ህዝቡ፣ በርካታ ህዝብ የሰጠው አስተያየት ምንድን ነው? እንግዲያው እንደዛ ከሆነ ጋዜጠኞችን ለምን ከእስር አይፈቱም የሚል ነውእና ጥያቄ አለ ከአድማጭ እስክንድር ነጋ፣ ተመስገን ደሳለኝ እንዲሁም ሌሎች እስር ቤት የቀሩት መቼ ነው የሚፈቱት የሚል አለና፣ ስለ ጻፉ፣ ስለ ተናገሩ እስከ አስራ ስምንት አመት ነው እንግዲህ አሁን እስክንድር ነጋ የተፈረደበት። መንግስታችን የሚያምንበትን ነገር አንዱ ማስመር ያለብኝ ነገር ቢኖር ሚዲያ የህዝቡ አይንና ጆሮ ነው፣ እና ሚዲያ ያግዛል ለሀገራችን የዲሞክራሲ እድገት ይሄን መንግስት በደምብ ነው የሚያምንበት። ነገር ግን ችግሩ ምንድን ነው? ጋዜጠኛ መሆን ማለት እንደፈለገው ኮዶፎን የምትሉታለን እሱን ጥሶ በፈለገው መልኩ በህዝቡ መካከል ቅራኔ ሊፈጠር የሚችል ነገር እያደረገ ህጉን ጥሶ ከህግ ውጭ ሆኖ የፈለገውን ለማድረግ ግን አይፈቀድለትም። ፖለቲከኛም አይፈቀድለትም። ሌላ ሲቪል ሰርቫንትም ሆነ ሌላም ቢሆን አይፈቀድለትም። አድማጮች ክፍል ሶስት ነገ ይቀጥልና ዶክተር ቴዎድሮስ ለአድማጮች ጥያቄ መስጠታቸውን ይቀጥላሉ፣ መልስ መስጠታቸውን ለማለት መልስ መስጠታቸውን ይቀጥላሉ። ኩራትና ኩራን አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች በዚሁ መጠናቀቃቸው ነው። በስቱዲዮ ፕሮግራሙን የመራልን የማቀነባበር ስራውን ዛሬ የጀመረው ንጉሱ ታምሬ ነው። በምሽቱ ፕሮግራሙ ዋና አዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ቆንጅት ታየና አዲሱ አበበን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም